ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። ከዶክተር አሰፋ ባልቻ ጋር ቀደም ባለው የቃለ ምልልስ ክፍላችን የወዳጃን ትርጓሜ ስርዓተ ጸሎቱንና አይነቶቹን አንስተው ገልጠዋል። ወደ ቀጣዩ የማጠቃለያ ክፍላችን ያመራ ነው። የወዳጃና መንዙማ ትስስሮሽ ምንድን ነው በሚል ነው። ዶክተር አሰፋ እንዲህ ያስረዳሉ። አንዱ መንዙማ መነሻ ወዳጃ ነው። መነሻው ራሱ መንዙማ ለብቻ አይሰራምም፣ አይደረግምም። አሁን ነው የምናውቀው ለብቻ በካሴት በምናምን በምናምን መንዙማ መሰል ነገሮችን መሸጥ የተጀመረው ቅርብ ጊዜ ነው። አሁን አሁን ቅርብ ጊዜ ነው። በፊት ግን የፈለከውን ሸሆች መጥራት እንችላለን። ወሎ ውስጥ የነበሩ በመንዙማ የሚታወቁ ትልልቅ ሰዎች አሉ። እነዛን እነሱ የሚያዘሙበት አሁን በምትለው አይነት ስርዓት ውስጥ የሆኑ ነው። ያለ ምንም እኮ ምክንያት አይደለም። ውድኮ መቀየር አለበት፣ የሆነ ነገር ማሰብ አለበት። ስለምን እያወራህ ነው? ምን ተፈጥሮ እየተነጋገርክ ነው? ወይስ ስለማን ጉዳይ አምላክን እየጠየክ ነው? አንድ ነገር መኖር አለበት። ስለዚህ ያዜማ አሉ። በማዜም መልክ የሚደረግ ጸሎት ነው መንዙማ ማለት እና በማዜም መልክ የሚደረገው ጸሎት ላይ የሚመጡ ስነ ግጥሞችና የሚመጡ የበሰሉ ቅኔ ነክ የሚመስሉ እንትኖች አምላክ ጋር የሚያገናኙ ናቸው። አምላክን እባክህ ተውከን ለማለት ፊት ለፊት የሚነገር አይደለም። እተህናል እኮ ሞተናል እኮ እንዲህ እስክንሆን ምን እያየህ ነው አይነት ነገር ለማለት እኮ ችሎታ ይጠይቃል። የቋንቋ ችሎታ ይጠይቃል። የቁራን ጉዳዮች በውስጡ ያሉ የሚጠቀሱ ነገሮች ካሉ መጠቀስ በሚፈለገበት ቦታ ላይ ይጠቀሳሉ። ይህን ስለ በሚያስፈልገው ቃልም ፍሬዝም ምንም ሊሆን ይችላል። እሱ ከተደረገ በኋላ ነው ያንን የነቢዩ መሐመድን፣ የትልልቅ የሙስሊም መበራንን፣ የአካባቢ ትልልቅ ሸዎችን፣ የቀድሞ የሞቱትን የመሳሰሉትን እያነሱ በጎ ስራዎቻቸው እና የመሳሰሉት በእነሱ መልክ፣ በእነሱ ስም፣ በእነሱ ረዴት እባክ እርዳን ነው፣ እባክ ተመልከተን ነው። ስለዚህ ይሄ ጸሎት እንትን ነው፣ አንዱ የዜማ መነሻ የሆነ የመንዙማ ዜማ የሚባለው። ስለዚህ በሰዎቹ በስማቸው የሸገሌ የእንትና የገሌ እንደውም በስም ይኖሩኝ ነበር ካስፈለገ ንትና እየተባለ የሚቀመጡ የመንዙማ አይነቶች አሉ። ስለዚህ እሱ የወዳጃ አንድ አካል ነው። በመንዙማ መልክ መናገር በመንዙማ መልክ ጸሎት ማድረስ ይቻላል። ሁል ግን ሁሉም ወዳጃ መንዙማ አላቸው ማለት አይደለም። ወዳጃ ላይ መንዙማ ያስፈልጋል መንዙማ የሚችል ሰው መኖር አለበት ማለት አይደለም ማለት ነው። ግን የመንዙማ ኮምፖነንት አለው ወዳጃ ውስጥ የግድ ነው። እስካለ ጊዜ ድረስ ያዜም አሉ። ተመስጦ ማዜም እኮ ነው፣ ሌላ ነገር አይደለም። ተመስጠው በቃ ምላክን እንዲያዝንልን ማድረግ ይችላሉ ተብሎ የሚታሰቡ ሰዎች የሚያደርጓቸው የዜማ እንትኖች ናቸው። የግጥም መድበሎች ናቸው። እነሱ ናቸው እንግዲህ አንዳንድ ምናልባት በወሎ ውስጥ ያልተያዘ ከሆነ እኔ በሙዚቃ እድገቱ ላይ በምናምኑ ላይ እንደዚህ ዓለማዊ ሙዚቃ ላይ ሁሉ ትልቅ ተጽዕኖ አላቸው። የእነሱ መኖር ይሆናል ወደ እነዚህ ወደ አራት ቅኝቶች ያመጣን የሚል በመጨረሻ ክርክር ላይ ያስቀመጥኩት ለዛ ነው። በወዳጃ ላይ የሚሳተፉ ሰዎች በእስልምናው እምነት ላይ ብቻ ያሉ ናቸው ወይስ በክርስትናው ሃይማኖትም ያሉት እንደዚሁ ይሳተፋሉ? በጸሎት ስርዓቱ ላይ ወይም በወዳጃ ስርዓቱ ላይ። እንግዲህ ይሄ ነው ወሎ ለየት የሚያደርገው ነገር ይሄ ነው። የሙስሊም ክርስቲያን የሚባል ዲቫይድ የለም። ለክርስቲያኑ ቤት ምናልባት በተዳፈር ከካልተባልኩ በስተቀር ሰውየው ካህል ሊሆኑ ይችላሉ ባለቤታቸው ወዳጃ ሊያስደርጉ ወይም ደግሞ ጨሊያቸው ሊያበሉ ይችላሉ። ምንም አይነት ችግር የለም። የነበርኩበትም አካባቢ ማየውም የነበረ ነው። አይቻለሁም፣ በእኔ እድሜም አይቻለሁም። የካህን ሚስት ቤተክርስቲያናቸው ሄደው እሳቸው ሰሞነኛ ሆነው እዳሻቸውና መናማንሻ ያስፈጽማሉ፣ ባለቤቲቱ ጨሊያቸው ነው ያበላሉ ቤታቸው። ይሄን አይነት ችግር የሌለበት ማህበረሰብ ነው ወሎ ማለት። ስለዚህ ችግር ካለብህ የሙስሊም ወዳጃ ኤክስፐርት ነው የክርስቲያን ወዳጃ ኤክስፐርት ነው የሚባል የለም። ሁሉም ይጠራሉ። ዋናው የሚፈለገው አምላካቸውም በሚገባው ቋንቋ በሚገባው አማርኛ፣ በሚገባው አረብኛ፣ የሚችልም ካለ በአረብኛው በሚገባው ሌላ ቋንቋ ካለ አምላኩን ተለማምኖ ያ የተቸገረውን ሰው እንዲታደገው መርዳት። ስለዚህ ፍጹም ሰብአዊ የሆነ ፍጹም መንፈሳዊ የሆነ ፍጹም ሰው ለሰው የሚቆምበት አይነት እንትን የምትመለከተው በወዳጃ ስርዓት ላይ ነው። ስለዚህ ወዳጃ በእርግጥ የማይቀሙ ሰዎች ላይገቡ ይችሉ ይሆናል። ዝም ብሎ ብትቀመጥ እንቅልፍ ሊወስድ ይችላል። ግን ዜማው፣ እንጉርጉሮው፣ ይሄ የሚያደርጉት እንቅስቃሴና የመሳሰሉት ነገር ቡናው፣ ምኑ፣ ሌሊቱ ሙሉ ስለሚደረግ እሚተኛ ሰው የለም። እኔ አይቻለሁ እና የማይቅሙ ሰዎችም ተቀምጦ አይቻለሁ። ነገር ግን የሚቅሙት ሰዎች ደግሞ ያለ ችግር አብሮ ይቅማሉ። ምንም ችግር የለባቸውም። ስለዚህ ዋናው ነገር ችሎታቸው ነው የሚያስመርጣቸው። ችሎታ ማለት የመለማመን ችሎታቸው የዚህ የወዳጃ ስርዓት ላይ የሚፈለገውን አምላክን የማሳዘን እና ጥሩ ጥሩ ነገሮችን የመጠየቅ ጥሩ የቋንቋ አርቲኩሌት የመሆን ችሎታ እና የመሳሰሉት ይጠይቃል። ይህ እንግዲህ ማን ያደርገዋልን ብቻ ሳይሆን የሚያስደርጉትም ክርስቲያኑም ሙስሊሙም ነው። መጀመሪያም ወዳጃ የሚያስደርገው ክርስቲያኑም ሲቸግረው ይሄን ያደርጋል። የማህበራዊ እንትናችንን ስንመለከተው በጣም የተቀላቀልን እና የተዛነቅን ስለሆንን አንድ ሰው አንድ ነገር ሲጠይቅ የሚመከረው ነገር ዝም ብለህ ለምን ትመለከታለህ ለምን ወዳጅ አታስደርግም? አንተ ላይ ክፉ የዋለብ ሰው አለ ወይ? ደግሞ እንዲህ የተደረገብህ ነገር ይኖራል ወይ? ደግሞ እንዲህ አይነት ነገር አይቻለሁ ወይ? እንደ ህልም ነገር እንደዚህ ነገር ተመልክቻለሁ። እስቲ እባክህ አስቀም፣ እስቲ እባክህ ወዳጅ አስደርግ፣ ይሄ መጥፎ ነገር ካጥገብህ እንዲሄድልህ። እንደ አንዳንድ ጊዜም እኔ የገጠመኝ ነገር አለ በግል እና ያየሁት ነገር፣ ግን ለሬዲዮ የሚሆን ነገር አይደለም፣ ማለት አድማጭ ላችማማ ይችላል። በቀጥታ መጥተው እዚህ ቤት የሆነ ነገር ሲደረግ አይቻለሁ፣ እና እባካችሁ አስተሙ፣ እባካችሁ ወዳጅ አስደርጉ ብለውን በጥቂት ጊዜ ውስጥ ያው ብዙ ነገር ቤታችን ላይ ደርሷል። ማለት የወላጆች ሞቱ ምናምን ተፈጠረ እና በፊት ለፊት ነው መጥቶ ነገሩ አላውቃቸውም፣ አናውቃቸውም ቡና እስቲያፍሉልን አሉ፣ መጡ፣ በቃ ቡና ተፈላላች። ቀስ አሉና እስቲ ብትችሉ ትንሽ ታክትዙልኝ ና ጎጅ ልብን ዛሬ አሉ። ታዲያ ምን ችግር አለ? ይገዛል፣ ተገዛ። እናቴ ምንም የምታውቀው አይደለም፣ የምታውቀው ነገር የላቸው የቄስ ልጅ ናት፣ ምንም የምታቀረ ላቸው የከተማ ልጅ ናት የመጨረሻ ዋናት እና፣ ታዲያ ምን ችግር አለ? ይደረግላቸው አስደረጉ። በቃ ማታ ላይ የሚናገሩትን ነገር አለመስማት ያሉት ነገር የቀረ ነገር የለም። ማቱ ላያችን ላያወረገ ማለት ይቻላል። አይተው ሳልሞታቸውን እና ችግራቸው ማለት እና እንዲህ አይነት ነገሮችን ከንትን በላይ ሊዘል የሚችሉ ነገሮችን ስለያየው እኔ አላቅም። እንግዲህ መንፈሳዊ ነገሮችን ዝም ብለን አቅለን እንደማይረባ ነገር የማያገለግል ነገር እያደረግን የምንገነዘብባቸው መንገዶች መቼም ተጽዕኖ መፍጠር አይቻልም ግን የተለያዩ ነገሮች ስላሉ የሰው ልጅ ብዙ አይነት ስጦታ ያለው እንደውም የእንትን ፓወሩ ከፍተኛ የሆነ ኃይል ያለው ነገር ግን በትንሽ ፐርሰንቷ ብቻ እንዲሁ በሚያ ነገር እየተደሰሰ የሚፍጥረት ስለሆነ ብዙም አልተራመድንበትም በዚህ መንገድ ላይ እንጂ ትንሽ ይሄ ኤክስትራ ሴንሰሪ የሚባል ነገር አለ ወይ፣ ስድስተኛው ሴንስ ምናምን እያሉ ፈረንጆቹ በሌላ ቆላ ምጡታል ና በእንደዚህ አይነት ነገር ደረጃ ላይ ያሉ ሰዎች እንዳሉም ማሰብ ያስፈልጋል። ስለዚህ አንዳንዴ የሚመክሩት ነገር፣ የሚናገሩት ነገር፣ የሚያስቡት ነገር እና የሚመለከቱበትን መንገድ እንዲሁ አቅልለን የምናየው ነገር አይደለም። ስለዚህ ወዳጃም ከዛ ጋር የተገናኘን የሆነ ሰው የሆነ ህልም አየው ካሉ ለምሳሌ አንዱ የሆነ ህልም አየው የሆነ ደስ የማይል ነገር አይቼዋለሁ በአካባቢ በላ ይህን ተብሪድ እንዲሆን ተብሪድ እንዲሆን ይሉታል እንዲበርድ እና እንዲወገድ ለማድረግ ወዳጃ እንያዝ ብለው ከጠየቁ ጥያቄው በቀጥታ የሚገፈጠር ነገር አይደለም። ማዘጋጀትና የተባለውን ነገር ማድረግ ነው። በዛ አይነት መንገድ ነው ማህበረሰብ የውስጥ ደህንነቱን የውጭ ደህንነቱንም ሲጠብቅ የኖረው እና ትልቅ ማህበራዊ ፋይዳ አለው። ያንን ማህበራዊ ፋይዳውን ያው ከማጣትም ጋር ይመስለኛል። አሁን እኔ እንደው ሌላ ምክንያቱን መደርደሩን ስትል፣ ፖለቲካችንም የረባ ስላ አደለ ምንም የረባ ነገር የለውም። እና ከሱ የተማርነው ሌንም አርትኛ ያስተማረን ነገር የለም ይህም ምንድን ነይ ምንድን ነው ተብሎ የማይነገር ስርዓት የሚያስተማረን ነገር የለም። ነገር ግን በምንም የተካነው ነገር የለም። የነበረን እያጠፋን የተቀመጥን ሰዎች ስለሆነ በምን አይነት መንገድ እንጠብቀው፣ ምን እንደነበረ ጠቀሜታው፣ እና እንትኑ ብለን አልመረመርንም እና ነው እንጂ ትልቅ ማህበራዊ ፋይዳ ያለው ጠብን፣ ችግርን፣ ግጭትን፣ የጎረቤት ፍቅርን፣ ማህበረሰብ ትስስርን፣ ሃይማኖታዊ መጋመድን ብዙ ነገሩን ሁሉ አብረን የሰራንን እና እንኳን አይደለም በዛ ሰዓት በሰርግ ሰዓት እንኳ ይሄ ነገር ይደረጋል። ይገርማል። በሰርግ ሰዓት ሰርግ ከተደርጎ ቀጥሎ ጥሩ ውሽ ለማድረግ ጥሩ ነገር ለመመኘት ይደረጋል። ወዳጃ ይዘጋጃል። ዝም ብሎ ቤት ያልተደረገ ቤት ይባላል፣ ወይም እንትን ያላደረገ ይባላል። አዲስ ቤት እንኳ ዝም ብሎ አይገባም። በዚህ አይነት መንገድ የነበረ ህብረተሰብ ስቴቶችን በሙሉ ንደና ስለጨረስ ናቸው። ይሄ ነው ብሎ መናገር በማንችለው መንገድ ሬከርድ ለማድረግ እንኳ ብዙ ተቸግረናል እና እንኳን አይደለም ተግባር ላይ ግን አሁን ገጠሩ ላይ እርግጠኛ ነኝ ብዙ ነገሮች አሉ። እኛ በምንረዳው ኤሊቱ በሚረዳው ተማርኮ የሚለው ሰው በሚረዳው መልክ አይደለም እነሱ የሚያስቀምጡልን፣ ግን አብሯቸው ኢንትረንሽድ የሆነ ውስጣቸው ውስጥ የተቀመጠ የማህበረሰባቸው እሴት እንደሆነ በደንብ አድርጎ ይረዳሉ። ይጠቀሙበታልም፣ የሚታረቁበታልም፣ የሚያደርቁበታልም። ይህንን ለማለት ነው የምችለው። አቶ ጋሻሁን ዶክተር አሰፋ ባልቻ የቀድሞው የወሎ ዩኒቨርሲቲ ፕሬዚደንትና የግል ተመራማሪ ስለ ቃለ ምልልሱ እናመሰግናለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።